or የኢትዮጵያውያን የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ያሳሰባቸው በአሜሪካን ሀገር ሚኔሶታ ክፍለ ግዛት የሚኖሩ ወጣቶች የማንበብን ባህል ለማሳደግና በእውቀት ላይ የተመሰረተ ውይይትን ለማዳበር የሚረዳ ሆራይዘን የተሰኘ የመጽሐፍ ክለብ በማቋቋም በተለያዩ የማህበራዊ ትስስር ገጾች አማካኝነት አንባቢያንን እያሰባሰቡ ይገኛሉ። አለማንበብ የእውቀት አድማስን አጥብቦ ሁለንተናዊ እድገትን እንዳናገኝ ማነቅ ሆኖናል፣ የሚሉት ወጣቶች የተለያዩ ማህበራዊ ጉዳዮችን የሚዳስሱ መጽሐፍትን በማንበብና በመወያየት አንድ ዓመት አስቆጥረዋል። የክለቡን የአንድ ዓመት እንቅስቃሴ ለመዳሰስ እና በተለይ ወጣቶች ለምን ማንበብ አለባቸው በሚለው ሀሳብ ዙሪያ ለመወያየት ስመኝሽ ቆየ ከክለቡ መስራችና አስተባባሪዎች ጋር ቆይታ አድርጋለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ። ስሜ ታምራት ሁሴን ይባላል። በሚኒሶታ ሯቸስተር ከተማ በሚገኘው የሜዮ ክሊኒክ ውስጥ በማይክሮባዮሎጂ ሙያ ላይ ተሰማርቼ ነው ያለሁት እንግዲህ በሆራይዘን ቡክ ክለብ ደግሞ ከተጀመረ ጊዜ አንስቶ በሊቀመንበርነት እያገለገልኩ እገኛለሁ። እኔ ስሜ አሸናፊ አንተነህ ይባላል። የምሰራው ፕሮፌሽናሊ አዘ ሶፍትዌር ኢንጂነር ነው፣ እዚሁ ሜኔሶታ ውስጥ ሆራይዘን ቡክ ክለብን እንግዲህ ጆይን ያራኩት የዛሬ ዓመት አካባቢ ነው። እስኪ አንድ ዓመት ወደኋላ ኋላ ልመልሳችሁ ና እንግዲህ ሀሳቡ አመንጪ ታምራት እንደሆንክ ሰምቻለሁ። አጀማመራችሁ እንዴት ነበር? ሀሳቡ ከየት ነው የመጣው? ኢትዮጵያውያን ከምንታማባቸው ግንባር ቀደም ችግሮች መካከል አንደኛው ደከም ያለው የንባብ ባህላችን ነው። የንባብን ጠቀሜታና አስፈላጊነት በሚመለከት በሁላችንም ዘንድ የማያከራክር ስምምነት እንዳለ በድፍረት መናገር ይችላለሁ። ነገር ግን የተለያዩ ምክንያቶችና ሰበብ አስባቦችን እያነሳን ንባብን ስንለማመድ ወይም ፕራክቲስ ስናደርግ ብዙ አንታይም። ይሄ ደግሞ በተለይ በዚህ በውጭ ዓለም የምንኖር ኢትዮጵያውያን ዘንድ በስፋት የሚስተዋል ነገር ነው። ኑሮውን ለማሸነፍ በተለያዩ ስራ ዘርፎ ተሰማርተው ቀን ከሌት ከሚተጉ ወገኖቻችን እስከ ከፍተኛ ትምህርት ተቋማት ተማሪዎቻችን እንዲሁም ፕሮፌሽናል ስራዎችን እስከሚሰሩ ወንድምና እህቶቻችን ድረስ የዘለቀ ደካሜ ንባብ ባህል እንዳለ ተገነዘብን በቅርብም ተመለከትን ይሄ ደግሞ ከመጽሐፍ ጋር የፈጠር ነው ቅራኔ የእውቀት አድማሳችን እንዲጠብቅ በማድረግ ከሁለንትናዊ እድገትን እንዳናመጣና እንዳናረጋግጥ ባነቆ መሆኑ እንዲያበቃ ነው በጠበበ ጊዜ ውስጡ ቢሆን ለማንበብ የሚያስችልንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ አመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው። ሀሳቡን ከመጣል በኋላ የፌስቡክ ገጽን የከፈትከው ሆራይዘን የመጽሐፍ ክለብ የሚል ጊዜውን ስንቆጥረው የዛሬ አመት ማለት ልክ ኮሮና የጀመረበት ጊዜ ነበርና እንዴት ነበር አጀማመሩ? ይህንን ቡክ ክለብ ያዋቀርንበት መንገድ ከዛ ቀደም ብሎ ነው የመጣው። ቡክ ክለቡ በአጠቃላይ በሶስት ምሰሶዎች ላይ የቆመ ነው። የመጀመሪያው ፐርሰናል ዲቨሎፕመንትን ላይ ያተኮረ እዛ ላይ የሚሰራ አንድ ምሰሶ አለው። ሁለተኛው ደግሞ መቀራረብና በጋራ የመስራትን የማረጋገጥ ሌላ ምሰሶ አለው። ሶስተኛው ደግሞ ለውጥን ማምጣት ነው። በግለሰባዊ ለውጥ ማውጣት ማምጣት እንደገና ደግሞ ማህበረሰባዊ ለውጥ በኮሚኒታችን ውስጥም እንደዛ ውጤት ሆኖ እንዲመጣ ነው። ስለዚህ ያዋቀርንበት መንገድ እንዴት ነው? በተለያዩ የከፍተኛ ትምህርት ተቋማት የሚገኙ የኢትዮጵያውያን ተማሪዎች ህብረታት በአውግዝበርግ ዩኒቨርሲቲ የሚባል በዚሁ ሚኒያፖሊስ የሚገኝ ሚኒሶታ ዩኒቨርሲቲ፣ እኔ በወቅቱ የነበርኩበት፣ እንዲሁም ሃምለን ዩኒቨርሲቲ፣ እንደ ሚኒያፖሊስ ኮሌጅ፣ ቴምፖል ካሌጅ የመሳሰሉ የትምህርት ተቋማት ውስጥ ያሉ የኢትዮጵያውያን ተማሪዎች ህብረታት ከሁሉም በተወጣጣ መልኩ እንዲዋቀር ካደረግም በኋላ ነው ሰፊውን ደግሞ የማህበረሰባችንን አካል ለመድረስ ወደ ሶሻል ሚዲያው የገባ ነው ማለት ነው። ምናልባት ወደ አሸናፊ ከመሄዴ በፊት መጽሐፍ ማንበብ ልምድህ ምን ይመስላል ከልጅነትህ ጀምሮ? የማንበብ ልምዴ ያው ከልጅነት ጀምሮ ከመጽሐፍት ጋር ቀረብ ያለ ቁርኝት አለኝ ለማለት እደፍራለሁ። የመፈልገውና ማንበብ ያለብኝን ያክል እያነበብኩ መጥቻለሁ ለማለት ይቸግረኛል። ነገር ግን ከመጽሐፍት ጋር ጠበቅ ያለ ወዳጅነት አለኝ ወደዚህም ሀገር ከመጣው በኋላ ሰፋ ባለመልኩ መጽሐፍትን በማንበብ ውስጥ ለመቆየት እንግዲህ ሞክራለሁ። ወደ አሸናፊ ልምጣ። አሸናፊ እንግዲህ አንተ ደግሞ የሆራይዘን የመጽሐፍ ክለብ ከሚያስተባበሩት ኮሚቴዎች ውስጥ አንዱ ነህ። አድሚንም ሆነ በፌስቡክ ገጹ በተለይ ተሳተፍ አይቻለሁ እና እስኪ አንተም ከግል የማንበብ ልምድህ ልነሳና አንተስ መጽሐፍ አንባቢ ነህ? የኔ የመጽሐፍ ማንበብ ልምዴ በጣም ሞዴሬት ነው ወይም ደግሞ ማዕከላዊ ነው ብዬ ነው የምገልጸው። በጣም ከልጅነቴም በጣም አንባቢ ሰው አልነበርኩ። ነገር ግን በመጠኑ የማነብ እና በተለይ በትምህርት ዓለም ውስጥ በነበርኩበት ጊዜ ብዙ ነገሬን የማተኩረው ትምህርት ነክ በሆኑ መጽሐፎች ነው። ከትምህርት ዓለም ከወጣሁ በኋላ ነው አንዳንድ ጠቅላላ ነገሮችን የማንበብ የማየት ድሎችን ያገኘሁት እና ሆራይዘን ቡክ ክለብ እንደኔንም አይነትም ሰዎችን የማንበቡ ፍቅር እና ልምድም የሌላቸው ነገር ግን የማንበብ ጠቀሜታውን ተረድተው ለማደግ ለሚፈልጉ ሰዎችም ይሆናል እና የኔ የማንበብ ልምድ እንደዛ ነው። መቼ ተቀላቀልክ ሆራይዘን የመጽሐፍ ክለብን? ሆራይዘን የመጽሐፍ ክለብን የተቀላቀልኩት ያው ልክ እንደተመሰረተ ነው። ሲመሰረት ካሉት ኮሚቴዎች መካከል አንዱ ነኝ እና የዛሬ አመት አካባቢ ሀይዲያውን ክራፍት በማድረግ እና ፕላኖችን በማውጣት ውስጥ በኮሚቴ ውስጥ ተሳትፌያለሁ። እንግዲህ ገረፍ ገረፍ አድርጌ እንዳየሁት ለንባብ የሚመረጡት መጽሐፎች ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ፣ ለምሳሌ የዘር መድሎ ጉዳይ ነው የሚያነሳ መጽሐፍ አይቻለሁ። ና እንዴት ነው መጽሐፉን የምትመርጡት? ለውይይት የምታስተባበሩት በምን መልኩ ነው? ሂደቱ ምን ይመስላል? መጽሐፎችን ስንመርጥ በቡክለባችን የተለያዩ ነገሮች እናያለን። አንደኛው ቅድም ታሚም ሽ እንዳደረገው ከቪዥናችንና ካለን ቫሊዩ ጋር ነው የምናወዳድረው። እና አንዱና በጣም ትልቁ ነገር በሶሳይቲው ወይም በኮሚኒቲያችን ውስጥ ዲቨሎፕ ለማድረግ የምንፈልገው ነገር የፐርሰናል ዲቨሎፕመንት ነው። ስለዚህ በዛ አቅጣጫ ያሉ ማንኛውን ማንኛውን መጽሐፎችን ለማየት እንሞክራለን። ካነበብናቸው መጽሐፎች ብዙዎቹ በዚህ በፐርሰናል ዲቨሎፕመንት ላይ እና በአቺቭመንት ላይ ማህበራዊ ነገሮችን የያዙ ራስን ለማሳደግ የሚጠቅሙ መጽሐፎችን ለማንበብ ነው ሙከራችን እና ብዙዎቻችን ቅድም ታሜ እንዳለው የማንበቡ ልምድ በጣም ብዙም ስለሌለን ቀስ በቀስ ቮሊዩሙ ትንሽ የሆኑ መጽሐፎችን ለማንበብ እንሞክራለን። እነሱን እናስቀድማለን። ታምራት፣ እስኪ አንድ መጽሀፍ ለማንበብ እና ለውይይት ለመዘጋጀት ምን ያክል ጊዜ ይፈጃል? እስካሁን በዚህ መልኩ ምን ያክል መጽሐፎች ተነባቢ ሆነዋል በክለባችሁ እንግዲህ ብዙ ሰዎች ከንባብ ራሳቸውን የሚያርቁበት ምክንያት አንደኛው ጊዜ የለኝም በሚል አመክኖ የሆነው ስለዚህ የቀረጽ ነው እቅድ በቀን በቀን አትሊስት አምስት ገጽ የማንበብ ፕላንን ይዘን ነው እየተነሳ ነው ማለት ነው። እስካሁን የመረጥናቸው መጽሐፍ ናቸው በአማካኝ ወደ ሶስት መቶ ገጽ አካባቢ ያላቸው ናቸው። ስለዚህ በሁለት ወር ውስጥ አንድ መጽሐፍ የመጨረስ ሙከራ እናደርጋለን። ግን በወር በወር ደግሞ እየተገናኘን የተመጽሐፉ ግማሽ ድረስ ያሉ ሀሳቦችን እንወያያለን ማለት ነው። እንግዲህ ፌስቡክ ላይ እንዳየሁት አባሎች ወደ መቶ ደርሰዋል። በምን መልኩ ነው ሰው ውስጥ ተሳታፊነቱ አሾዳን ተልመለስ? አዎ እንዳየሽው በሶሻል ሚዲያዎች ላይ ያን ያህል ፎሎወሮች አሉን። እንግዲህ በአመት ውስጥ እየገነባ ነው። እንግዲህ ዋናው አላማችን እኛ ሪሊ በተለያየ መልኩ ሰዎች ፎሎ ቢያደርጉንም ቢከተሉንም ሀሳባችንንም ቢያዩ ዋናው የኛ አላማችን እንግዲህ ሰዎችን ኤክስፖዝ ማድረግ ነው፣ ለእንደዚህ አይነት ነገር ቀለል ባለ መልኩ ማንበብ እንደሚቻል ለእነሱ ኦፖርቹኒቲውን መፍጠር ነው እና ማንበብ ራሱ ጊዜ የለንም ብለው የሚያስቡ ሰዎችም አንድም ገጽ ሁለትም ገጽ እያነበቡ ከኛ ጋር እኩል መሄድ እንኳን ባይችሉ ቡክ ሪቪዋችን ወይም በየወሩ በምናደርገው ስብሰባ ላይ ተገኝተው ከኛ ጋር እንዲተዋወቁ ያለባቸውን ቻሌንጅ እንዲያወሩ ምን አይነት ነገሮችን ኤክስፒሪየንስ እያደረጉ እንዳለ ከኛም ደግሞ ልምድ ሼር እያረግናቸው በዛ ውስጥ በወራዊ በምንገናኝበት ስብሰባ ላይ ነው ከነሱ ጋር እንግዲህ የምንገናኘው ማለት ነው። አንድ ሌላ ያየሁት ነገር ደግሞ ምንድን ነው ከተማሪዎች ማህበራት እና ሌሎች የወጣት እንቅስቃሴዎች ጋራ የምታዘጋጇቸው ዝግጅቶች እንዳሉ አይቻለሁና፣ እስኪ ስለ እሱም ትንሽ ንገረኝ። አንዱ አላማችንም ቅድም ታሜ ምንሽ እንዳረገው ከመጀመሪያ ሲመሰረት ይሄ ሀሳቡ በተለያዩ ትምህርት ቤቶች ውስጥ ያሉ የስቱደንት አሶሲሽኖች ኢንፑት አለበትና በሚማሩበት ትምህርት ቤት ውስጥ ያለውን ኮሚኒቲ ያሉትን ተማሪዎች አድሬስ በማድረግ የራሳቸውን ስራ እየሰሩ ይገኛሉ። እኛ ኮላቦሬት እያደረግን ከእነሱ ጋር በህብረት ተማሪዎችን የምናነቃቃበት እነሱም ደግሞ ያላቸውን ኤክስፒሪየንስ ለእኛ ሼር የሚያደርጉበት ፕላትፎርሞችን ነው እየዘረጋን ያለ ነው። ተምራት የቀረ የምትለው ሀሳብ አለ እዚህ ላይ? አዎ፣ እሱ በደንብ አድርጎ ገልጾታል። አንድ ነገር መጨመር የምንፈልገው እዚህ ላይ ከቡክ ክለባችን መሰስቶች ቅድም ካነሳኋቸው መካከል አንደኛው ይሄ አብሮ የመስራቱ የመቀራረቡ ሞር የመተጋገዝን የመደጋገፉ ነገር ትልቅ ቦታ እንሰጠዋለን፣ እኛ እንደ ተቋም እንደ ኦርጋናይዜሽን ማለት ነው እና በጣም እንደዚህ ለእኛ ቀጥተኛ ፋይዳ ባላቸው ለአቺቭመንት ጋፕን በመሳሰሉ ቶፒኮች ላይ በመገናኘት መጽሐፍቶችን በማንበብ በጣም ተስፋ ሰጪ የሆኑ ትልልቅ ኮላቦሬሽኖችን እያደረገን እንገኛለን። ማለት ነው። ተምራት እስኪ በዚህ በአንድ አመት ጉዟችሁን ወደኋላ መለስ ብለ ስታየው እንግዲህ የተነሳበት ሀሳብ አለ፣ አላማ አለ፣ እየተሳካ ነው ብለ ታስባለህ? ዛሬ ላይ ቆሜ ወደኋላ ስትመለከት በዚህ ባጠረ ጊዜ ውስጥ ይህን ያክል እንቅስቃሴና እድገት መኖሩን በጣም እንደ ከፍተኛ ስኬት፣ ኢንፋክት ከጠበቁትም በላይ የሆነ ስኬት እንደተመዘገበ እንዲሁም ደግሞ ወደፊት ምን ያክል ሰፊ ለውጦችን ልናመጣ እንደምንችል የሚያሳይ ደረጃ ላይ እንዳለን ነው። ማም እንግዲህ በአጠቃላይ ሲታይ ቅድም ታምራት ገልጽኸዋል የማንበብ ልምዳችን እንደ ማህበረሰብ በጣም ደካማ ነው። እስኪ እንደው አንድ ሰው ቋሚ ልምድ አድርጎ መጽሐፍ ማንበብን እንዲይዝ ምን ማድረግ አለበት? እንዴት ነው ያንን ልምድ ማዳበር የሚቻለው? ለወጣቶችን ምክር ካለ ማንበብ አንደኛ በጣም የመጀመሪያ መሰረታዊ ነገሩ ሪሊ እነዚህ በቀን በቀን በትንሽ በትንሹ እያደረግን ራሳችንን የምናለማምዳቸው ነገሮች ንባብንም ጨምሮ ቀስ እያሉ ቢውልድ እያደረጉ ቢውልድ እያደረጉ የሚሄዱ ነገሮች ናቸው። ይህንን ደግሞ በኮንሲስተንሲ ይጠይቃሉ፣ መሰጠትን ይጠይቃሉ፣ በተደጋጋሚ መደረግን ይጠይቃሉ። በዚህ መንገድ የንባብ ልምድን ልናዳብር እንችላለን። ለወጣቶች ደግሞ በቀጥታ እንዲሁም በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት ምንድን ነው? ንባብን እንደ ስራ ወር እንደ ኃላፊነት ወር እንደ ግዴታ አድርገን ልንመለከተው የሚገባ ነገር መሆን የለበትም። ኢንፋክት ብዙ ወጣቶች ብዙዎቻችን ተማሪም ብንሆን ሰራተኛም ብንሆን ለመዝናናት ቀላል የማይባል ጊዜ እናጠፋለን። ነገር ግን ከነዚህ የመዝናኛ መንገዶች መካከል ማንበብንም እንደ አንድ አማራጭ አድርገን ብንከተል በጣም መልካም ይመስለኛል። ምክንያቱም ከብዙ መዝናኛ ነገሮች ያልተናነሰ በጣም ደስታ ምንም ረፍት የሚሆን ሊገኝበት የሚችል ቁልፍ የሆነ የህይወታችን አካል ሊሆን የሚገባው ነገር ነው ንባብ። ንባብንም እንደ መዝናኛነት መመልከት ማለት ነው። አሸናፊ ሳንተስ፣ የመጽሐፍ ልምድን ማዳበር በተለይ ለወጣቶች ምን ጥቅም አለው ትላለህ? እንደ ወጣቶች ማንበብን በጣም አሰልቺ ነገር አድርጎ የማሰብ ነገር አለብን ብዙ ጊዜ። እና ለምንድን ነው በተለይ በዚህ በ ኢንፎርሜሽን ኤጅ ላይ ስንኖር ብዙ ነገሮች በተለያየ ፕላትፎርም ስለሚቀርብልን በተለይ በቪዲዮ በኦዲዮ ብዙ ነገሮች አቬላብል ስለሚሆንልን ቀላሉ ነገር ለእኛ ማድረግ ዩቲዩብ ላይ ወይም ፌስቡክ ላይ ያሉ አጫጭር ሳውንድ ባይት ወይም አጫጭር ክሊፖችን በማየት ለራሳችን ሳቲስፋክሽን ለመስጠት እንሞክራለን። ልክ እንደዛው አይ ቲንክ ማንበብን እንደ መዝናኛ አድርጎ መቁጠር በጣም በጣም ለአእምሯችን እና ለነገሩ የምንሰጠውን ዋጋ ሊወስንልን ይችላል ማለት ነው። ሌላኛው ደግሞ ያው ፐርፌክሽን መጠበቅ የለብንም። ኮንሲስተንትሊ መጀመሪያ ማንበብ ላይቻል ይችላል። አንድ ቀን እየተነበበ ሁለት ቀን ላይነበብ ይችላል። ይሄ ነገር ዲስካሬጅ እንዳያረጋቸው የማንበብ ልምዳችንን በጊዜ ሂደት ውስጥ ልናዳብር እንችላለን ብዬ አስባለሁ። ሌላ ደግሞ ወሳኙ ነገር ደግሞ ብዬ የማስበው አይቲንክ ብዙዎቻችን አሁን በሶሻል ሚዲያ ላይ ቅድም ሜንሽን እንዳደረኩት የምናያቸው ኢንፎርሜሽኖች አሉ፣ የምናነባቸው ሄድላይንሶች አሉ፣ በተለይ የምናያቸው ቪዲዮዎች አሉ። እና አጫጭር ነው መቼም ኢንፎርሜሽኑን በጣም በተወሰነ ጊዜ ውስጥ ኮንደንስ አድርጎ ለማቅረብ ነው የሚሞከረው እና ለነገሮች ሰፊ እውቀት አይሰጠንም፣ መነሻ ነው እንጂ የሚሰጠን እና ወጣቶች እኔ በዚህ አጋጣሚ ኢንካሬጅ የማደርገው በምናየው ሶሻል ሚዲያ ላይ በምናየው ነገር ብቻ እውቀታችንን አንወስነው ነው። ስለ አንድ ነገር ሰፋ ያለ እውቀት እንዲኖረን ማንበብ ይኖርብናል፣ እና ትንሽ በምናያት ቪዲዮ እና ትንሽ በምናየው ነገር ብቻ በሶሻል ሚዲያ ላይ ለነገሮች ያለንን አመለካከት አጥብበን መረዳታችንን እንዳንወስነው፣ በዛም ደግሞ የሕይወት ውሳኔዎቻችንን እንዳንወስን ሰፋ ያለ እውቀት እንዲኖረን እና ሰፋ ያለ መረዳት እንዲኖረን ወደ ማንበብ የምንመጣበትን ሂደት ቀስ በቀስ አብረን እንድንለማመድ ነው የምንጋብዛቸው። እንግዲህ በዚህ አጋጣሚ እንግዲህ አንደኛ አመታችሁን ለማክበር በዝግጅት ላይ ናችሁ። ማርች ሀያ ሰባት ይመስለኛል በፈረንጆች አቆጣጠር የምታከብሩት። ምናልባት እዛ ላይ አዳዲስ አባላት መምጣት ሊፈልጉ መሳተፍ ይችላሉ። የመጽሐፍ ክለባችሁንም ጆይን ማድረግ ለሚፈልጉ ሰዎች እንዴት ነው ክለባችሁን መቀላቀል የሚችሉት የሚለውን ምናልባት ታምራት። በጣም እንደውም በደስታና በጉጉት ነው የምንጠብቀው አዳዲስ ሰዎች፣ በተለይ በአኒቨርሰሪያችን ላይ እስካሁን የነበረንን ጉዞ፣ ያጋጠሙንን ተግዳሮቶች ያሳካ ናቸውንም ደግሞ እድሎች መጠቃላይ አብረን እያከበርን ከዛ ውስጥ የምንማማርበት መልካም ጊዜ ነው እየተዘጋጀ ከፊታችን ማርች ሀያ ሰባት የሚጠብቀን እና በዛ ላይ ቢገኙ እጅግ በጣም ደስታችን ነው። ግብዣችንን በዚህ አጋጣሚ ለማስተላለፍ እንወዳለን። ከዛ በመቀጠል ደግሞ የመጽሐፍ ክበባችንን ጆይን ለማድረግ የሚፈልጉ ካሉ ደግሞ በቀጥታ በማህበራዊ ስትር መድረኮች ላይ ባሉን ገጾች ላይ ኮንታክት ሊያደርጉን ይችላሉ። ኢሜላችንም አለ በኢሜይል ኮንታክት ሊያደርጉን ይችላሉ ስለዚህ በዛ መልኩ ሊያገኙን ይችላሉ እሺ አሸናፊና ታምራት ሆራይዘን የመጽሐፍ ክለብን በማቋቋም በተለይ ወጣቶች የመጽሐፍ ልምድን እንዲያዳብሩ እያደረጋችሁት ስላላችሁት እንቅስቃሴና የአንድ አመት ጉዞ ስለአድማጮቻችን ስላካፈላችሁልን በጣም እናመሰግናለን እኛም እኛም ጋ አድርገን እናመሰግናለን